በመተከል ዞን በሚገኙ የተለያዩ ወረዳዎችና ቀበሌዎች ከጳጉሜ 1 2012 ጀምሮ እስከ መስከረም 3 2013 ዓ.ም ቢያንስ ሁለት ጥቃቶች መፈጸማቸውን መግለጫው ያትታል። ባልታጠቁ ዜጎች ላይ በተፈጸመው ጥቃት ሞት፣ መቁሰልና መፈናቀል እንደደረሰና ይህ ተግባር ኮሚሽኑ ሙሉ በሙሉ እንደሚያወግዘው ገልጿል። በኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪና ቃል አቀባይ አቶ አሮን ማሾ ተጨማሪ ማብራሪያ ሰጥተውናል። የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ አውጥቷል። በዚህ ጉዳይ ላይ በመግለጫው እንዳልነው የጸጥታ መደፍረሶችን ተከትሎ ያጋጠሙ ክስተቶችን እጅግ እንዳሳሰበን ነው። ስለጥቃቶቹ ትንሽ ልናገር እና ሁለት ጥቃቶች ናቸው የተፈጸሙት አንደኛው በጳጉሜ አንድ ሁለት ሺህ አስራ ሁለት ሲሆን እንደዚሁም ሁለተኛው በጳጉሜ ሁለት እስከ መስከረም ሶስት ሁለት ሺህ አስራ ሶስት ባሉት ቀናት ውስጥ ነው የተከሰቱባቸው ቦታዎች ደግሞ መተከል ዞን ቡለን ወረዳ አጳር ቀበሌ ሲሆን አንደኛው ሁለተኛው ደግሞ በወንበራ ወረዳ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በመግለጫው እንዳለው እነዚህ ጥቃቶች ከዚህ ቀደምም ተመሳሳይ ሁኔታ ያጋጠሙበት ሲቹዌሽን ነው ያለው። ይህንን ከግምት በማስገባት ጉዳዩ በቀጥታ ለሚመለከታቸው አካላት ፈጣን ምርመራ እንዲያካሂዱ እንደዚሁም ደግሞ ግድያ ከተከሰቱባቸው ቦታዎች ላይ ጥፋተኞች ተጠያቂነት እንዲያረጋግጡ ያሳሰበው። እስካሁን ወደ ሦስት መቶ የሚሆኑ የተፈናቀሉ ወገኖች ወደ ቀያቸው የተመለሱ ሲሆን ሁሉንም ተፈናቃዮች የማቋቋም ስራ እንደሚያስፈልግም አቶ አሮን አክለዋል። የጸጥታ ኃይሎች ሰላምን ለማስጠበቅ እያደረጉ ጥረት እኛም በመግለጫው እንዳ ነው ጥሩ ስራ ነው የሰሩት፣ እናበረታታለን ይህንን እንቅስቃሴ። ነገር ግን አሁን ያለው ያው የጥፋተኞች ተጠያቂነት ማረጋገጥ ስራ መስራት አለበት። እንደዚሁም ደግሞ የተፈናቀሉ ሰዎችና ቤተሰቦቻቸው ወደ ቅድመ ህይወታቸው የሚመለሱበት መንገድ እንዲያመቻች ጥሪ ነው የምናቀርበውኛል መሰረታዊ የሆነውን በህይወት የመኖር መብት ይረጋገጥ ዘንድ የሚመለከታቸው የክልሉ መንግስት አካላት አበርትተው እንዲሰሩም ኮሚሽኑ አሳስቧል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም